ጠቅላይ ሚኒስትር አብይ አህመድ የክልል የዞንና የከተማ አስተዳደር አመራሮችና ሕብረተሰቡ ከፍተኛ የትምህርት ተቋማትን ወደ ማረጋጋት የማይመለሱ ከሆነ እስከ መዝጋት የሚደርስ እርምጃ እንደሚወሰድ አስጠነቀቁ። በሳይንስና ከፍተኛ የትምህርት ሚኒስቴር አዘጋጅነት የዩኒቨርሲቲ የቦርድ አመራሮች ፕሬዚዳንቶችና ሚኒስትሮች በተገኙበት በወቅታዊ ዩኒቨርሲቲዎች ሁኔታ ላይ ውይይት ተደርጓል። ንግግራቸው ቀጥሎ ይቀርባል። በዩኒቨርስቲዎቻችን አካባቢ የሚታዩ ችግሮች አብዛኛው ውጫዊ አጀንዳ ያላቸው በኢትዮጵያ ውስጥ የሰለጠነ የፖለቲካ ብቃት እንኳን ሳይሆን ብቃት የሚመስል ያላቸው ሰዎች ዋናው ስራ በገንዘብ በሀሳብ ዩኒቨርሲቲ አካባቢ ያለውን ነገር ማባላትና ኢትዮጵያ ውስጥ እየመጣ ያለው ለውጥ መሰረት እንዳይኖረው ማድረግ ነው። ተማሪዎች በተደጋጋሚ ቢነገርም ያልገባቸው ሁሌ የሚያጋድሉ ግን የማይሞቱ ሰዎች ሁሌ የሚያደራጁ፣ የሚያሰለጥኑ፣ የሚያሰማሩ ግን እነሱ የማይሰማሩ ሰዎች ለምንድን ነው እናንተም ማትሞቱት? እኛ ሁሌ ምን ሞተው ብሎ መጠየቅ አለመቻላቸው የሚያደራጀው ኃይል፣ የሚቀሰቀሰው ኃይል፣ የሚያዋጋው ኃይል ሁሌም አለ። በየአመቱ የድሃ ልጅ በማያውቀው ጉዳይ የሰዓት ራት ይሆናል። ይህን ለመከላከል መንግስት ከሁሉም ከተሞች ጋር በከፍተኛ ትብብር ይሰራል። ከፍተኛ ስራም እየተሰራ ይገኛል። በዚህ ሳምንት ውስጥ ይህን አጠናክረን እንቀጥላለን። አስር ሰው ማግለል ካለብን አስር ሰው፣ ሀያ ሰው ማግለል ካለብን ሀያ ሰው በፍጹም የምንታወቅ ከሆነ ግን ዩኒቨርሲቲውንም ጭምር እስከ መዝጋት የሚሄድ እርምጃ ሊወሰድ ይችላል። ያ እንዳይሆን ከተማው ማህበረሰቡ በኃላፊነት መንገድ መስራት አለበት። አሁን ባለው ሁኔታ ግን የፌዴራል የጸጥታ ኃይላት ከክልል የጸጥታ ተቋማት እና ራሱ ዩኒቨርሲቲ ከሚያዘጋጃቸው ጥበቃዎች ጋር በመቀናጀት ስራ እንዲሰሩ ይደረጋል። የፌዴራል ዩኒቨርሲቲን የክልል ፖሊስ አይጠብቀውም የሚል እምነት ያለው ክልል ካለ ዩኒቨርሲቲውን ለክልሉ እንሰጣለን እንጂ ህንፃም ሰርተን በጀትን መድበን ጥበቃም እያል አናስቀምጥም። በዋነኛነት የከተማው ከንቲባ ስራው የመጡበትን እንግዶች ዘነህ መጠበቅ ነው። የዞኑ አስተዳደር ስራ የመጡበትን እንግዶች መጠበቅ ነው።